በትግራይ ክልል በሚገኝ የኤርትራ ስደተኞች ካምፕ አንዲት ስደተኛ በኮሮና ቫይረስ መያዟ ተገለጸ። የክልሉ ጤና ቢሮ በአዲ ሀሩሽ በተባለ ስደተኛ ካምፕ ውስጥ የ16 ዓመት ስደተኛ በቫይረሱ መያዟ ተገልጿል። የፌዴራል መንግስት የስደተኞችና ከስደት ተመላሾች ኤጀንሲ በበኩሉ በፌዴራሉ መንግስትና በሚመለከታቸው መስሪያ ቤት በይፋ በስደተኞች ካምፕ ላይ በኮሮና የተያዘ ሰው እንዳለ የተገለጸ ነገር የለም። ሆኖም ግን በስደተኞች መጠለያ ቫይረሱ ሰሌዳውን ለመከላከል ከገባም ለመቆጣጠር እየተሰራ ነው ብሏል። ሙልጌታ ጽሃ ዝርዝር አለው። በትግራይ ክልል በኮሮና ቫይረስ የተያዙ ሰዎች ቁጥር ስልሳ ደርሷል። በዛሬው እለት በተደረገ የቫይረሱ ምርመራ አራት ሰዎች በኮሮና መያዛቸው መረጋገጡ የክልሉ ጤና ቢሮ ገልጿል። ከአራቱ ሰዎች አንዷ ኤርትራዊት ስደተኛ መሆኗን በቢሮው የህብረተሰብ ጤና አደጋዎች መቆጣጠር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምፅ ተናግሯል። አቶ ሳሙኤል እንደተናገሩት በአድ ሐሩሽ የስደተኞች ካምፕ ነዋሪ የሆነችው የ16 ዓመት ሴት መሆኗን ነው የገለጹት። ባለፈው ሳምንት ከሌሎች 26 የሚሆኑ ሰዎች ጋር በመሆን ወደ ጸበል ቦታ ተጉዛ እንደነበር ገልጸዋል። እንደተመለሰች አካባቢ ትኩሳት ምስተንፋፍ ጥረት ነው የታያበት እዛ የጤና ጣቢያ ባለሙያዎች ደግሞ ምልክቶች የኮቪድ መሆናቸው ሲያውቁ ስለተረበሯቁ ናምና እንዲወሰድላት ና በልዩ ሰማቆያነት ቆይ ነው የተደረገው። ከእሱ ጋር አብር እንድክችሉስ የሚኖሩ ሶስት ልጆችን ኖሮ ወደ ማቆያ ነው እንዲገቡ የተደረገው። ግን ዛሬ ውጤቱ ሲደርስ አብሮ የተጓዙ ከፕላትንም ሀያ ስድስት የሚሆነ ወጣቶች ነበሩ ወይ ሮማ ስለደረሰ እነሱን ደግሞ አፈላልጎ ከመስኖ ወደ ማቆያ ክፍል እያስገቡ ነው የሚገኙ ቫይረሱ የተገኘባት በአሁኑ ጊዜም ወደ አክሱም የኮሮና ማከሚያ ማዕከል ለመውሰድ እየተሰራ ነው ያሉት አቶ ሳሙኤል ከእሷ ጋር ግንኙነት የነበራቸው ሰዎች በመለየት ወደ ማቆያ ማዕከል እየገቡ ናቸው በማለት ገልጸዋል። ስደተኞች ካምፕ ለኮሮና መስፋፋት ተጋላጭ ከሆኑ ቦታዎች አንዱ በመሆኑ ይህንንም መሰረት በማድረግ በአድሓሩሽ የስደተኞች መጠለያ በብዛት ሰዎች የመመርመር ስራ ይከናወናል ብለዋል። ውጤቱን በማየት አስፈላጊ ውሳኔዎች ከሚመለከታቸው መንግስታዊ ተቋ ተቋማት ጋር በመሆን ይሰራል በማለት አቶ ሳሙኤል ገልጸዋል። የፌዴራል መንግስት የስደተኞችና የስደት ተመላሾች ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ባከል ንጉሴ በጉዳዩ ላይ እንደተናገሩት በአድሐሩሽ የስደተኞች ካምፕ በኮሮና ቫይረስ የተያዘ ሰው እንዳለ በሚመለከተው የፌዴራል ተቋም ይፋ አልተደረገም በማለት ገልጸዋል። ሆኖም ግን በስደተኞች መጠለያ ካምፕ ሊያጋጥም የሚችል በመገመት ቅድመ ዝግጅት ስራዎች ተደርጓል ብለዋል። ስደተኞቹ ስለ ቫይረሱ ግንዛቤ እንዲኖራቸው በቋንቋቸው ግንዛቤ ማስጨበጫ ስራዎች ተከናውኗል። እንዲሁም አስፈላጊ የኮሮና መከላከያ ግብአቶች ከለጋሾች በማሰባሰብ ለማዳረስ ጥረት መደረጉም ተናግረዋል። ካምፕ የሚደረጉ እንቅስቃሴዎችን በመቀነስ ወይም በማገድ ከዚህ በተጨማሪ በማንኛውም ሁኔታ ወደ ካምፕ ለመግባት የሚሞክሩ አዲስ ስደተኞችን የሚሆኑ ነባር ነው። በከተማ የነበሩ ድንገት የአስቸኳይ ጊዜ ዋጁ መሻገር የሚከለክል ቢሆንም አልፈው የመጡ ስደተኞች ካሉ አስራ አራት ቀን እንዲቆዩና ቼክ ተደርገው እንዲገቡ በማድረግ እንዲህ አይነት ስራዎችን በመስራት የመከላከል ስራው ሲከናወን ቆይቷል። እንግዲህ እንደምታውቀው በየካምፖቹ የሕክምና ጣቢያዎች አሉ፣ ጤና ጣቢያዎች አሉ፣ ክሊኒኮች አሉ። እዛ ውስጥ ባለሙያዎች አሉ። እነሱም ሰፊ የትምህርት ስራም የክትትል ስራም ይሰራሉ። በሀገር አቀፍ ደረጃ ኮሮና ለመከላከል እየተደረገ ባለው እንቅስቃሴም ኤጀንሲው የሀገራዊ የኮሮና መከላከል ግብረ ኃይል አካል ሆኖ እየሰራ መሆኑም ነው የተናገሩት። በኢትዮጵያ ወደ አንድ ሚሊዮን የሚጠጉ ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙሉጌታ ጽበሀም መቀለም።